The Voice of America. ወደ 18 የሚሆኑ ከአማራ ፖለቲካ ድርጅቶች የሲቪክና የማህበረሰብ ድርጅቶችና የመገናኛ ብዙሃን እዚህ ዋሽንግተን ዲሲ አካባቢ ሲልቨር ስፕሪንግ ሜሪላንድ ውስጥ የሶስት ቀናት ጉባኤ አካሂደዋል። አዲሱ አበበ ሁለት ተሳታፊዎችን ማለትም አንድ የሲቪክ ማህበራት ተወካይና አንድ የፖለቲካ ድርጅት ተወካይ አነጋግሯል። አቶ ተመስገን ጥሩና የስብስቡ ቃል አቀባይ እና የሲቪክ ማህበራት ተወካይ፣ አቶ አንዱ አለም ተፈራ ደግሞ የመላው አማራ ሕዝብ ድርጅት ተወካይ ናቸው። እንግዶቹ የዚህ ጉባኤ ጠሪ ማነው? ዓላማውስ? አቶ ተመስገን ይጀምራሉ። ኃላፊነቱ ወስዶ ይህንን ስብሰባ እውን ቢሆን ያደረገው የሲቪክ ማህበራቱ ስብስብ ነው። እነሱ ቀድሞ ተገናኝተው ነበር ማለት ነው። ዓላማው እንግዲህ የተለያዩ ሀይሎች የተለያየ እንቅስቃሴ ያደርጋሉ። ሁሉም እንደሚመቸው እንቅስቃሴ ያደርጋል። ይሁንና እንግዲህ እርስ በርስ የመገናኘቱና በጋራ ጉዳይ ላይ በአንድ ጠረጴዛ ዙሪያ ተቀምጦ የመወያየት እድሉ አልተፈጠረም ነበር ያንን ለመፍጠርና የጋራ የሆነ ጉዳያችንን ለመወያየትና ቀጣይ የሆኑ አንገብጋቢ ለሆኑ ጉዳዮች ለመስጠት እንዲያመች የተቀናጀ ትግል ለማድረግ መናበብ እንዲኖር ምናን ለይተው ለመስራት እንዲያመች እነዚህ ሁሉ ተቋማት መሰባሰብ ነበረባቸውና እሱን እውን ለማድረግ ነው። ስብሰባውም በተሳካ ሁኔታ እነዚህ ያቀድናቸው ነገሮች መስመር እንዲይዙ ተደርጓል። ወደ አቶ አንዱ አለም ልሄድ። የመላ አማራ ድርጅት ተወካይ ነዎት። በፖለቲካው ረገድ አብሮ የተሰባሰበ ድርጅት ነው የእርስዎ። እና ምንድን ነው እንደዚህ አንድ አድርጎ ያሰባሰባችሁ የአማራውን ድርጅት ማለቴም። ምንድን ነው ከዚህ ቀደም አንድ ላይ ስትሰሩ አልታየም። እንዲያውም አንዱ አንዱን ሲነቅፍ የተሰማበት ጊዜ አለ። ዛሬ ምን አሰባሰባችሁ አንድ ላይ? ዋናው እንድንሰባሰብ ያደረገን ሁላችንም በተለያየ ቦታ መፈጠራችን፣ በተለያየ ጊዜ መመስረታችን እና በተለያየ መንገድ መነሳታችን እንጂ የአማራ የሕልውና ጉዳይ አሳስበ ጉዳዩም ደግሞ የሁላችንም የጋራ የሆነ ስለሆነ የምንለያይባቸው በጣም ጥቃቅንና ሊወገዱ የሚችሉ በመሆኑ አስቸጋሪ ያልነበረን። አመሰግናለሁ። ግን የአማራው ህዝብ ችግር ነው የገፋችሁ፣ በዛ ላይ ለመስራት ነው፣ አንድ ላይ ውህደት ሳይሆን አንድ ላይ ተሰባሰባችሁ መፍትሄ የፈለጋችሁት። ነገር ግን የአማራው ህዝብ ችግር ከሌላው የኢትዮጵያ ህዝብ ችግር የተለየ ነው ብላችሁ ታምናላችሁ? እንደው በዛው ቀጥሉ። አቶ አንዱዓለም፣ የአማራ ህዝብ ጉዳይ ከሌሎቹ የተለየ ነው። አማራ ኢትዮጵያዊነቱ የሚያጠያይቅ አይደለም። አማራ መኖሪያው መላ ኢትዮጵያ ነው። አማራ ኢትዮጵያዊ ነው። የአማራው ኢትዮጵያዊነት አጠያቂ አይደለም የሚለው ነገር ምናልባት ይሄ የት ድረስ ሊወስዳችሁ እንደሚችል አይደለም። እርግጥ በአማራው ላይ ችግር አልደረሰም አይደለም። ልክ እንደ አማራው ደግሞ በኦሮሞው፣ በሌላውም ብሔረሰብ አባል ላይ ችግር ደርሷል። እና አማራው ኢትዮጵያዊነቱ አጠያቂ አይደለም ስል አማራው ኢትዮጵያ ሀገር ነች ብሎ የትም በኢትዮጵያ ውስጥ የትም ተበትኖ ነው የሚኖር ነው። አማራ የተለየ የአማራ ቦታ የሚለው የለውም። ሁሉም ኢትዮጵያ የኔ ነው ነው የሚ የሚያጠያይቅ አይደለም ስል አማራነቱን ለኢትዮጵያ አስረክቦ ይሄ ወደፊት የሄደ ነው። ይሄ ማለት ግን ኢትዮጵያ የአማራ ብቻ ሀገር ማለት ናት አይደለም። የኢትዮጵያ ሕዝብ የኔ ነው ብሎ ከማንም ጋር ተጋብቶና ተዋለሁ በማንም ቦታ ሰፍሮ የሚገኝ በመሆኑ የአማራ ኢትዮጵያዊነት ተጠያቂ አይደለም ማለት ነው። አቶ ተመስገን አንድ ይሄንን የአማራ ህዝብ ተብሎ አንድ ላይ መሰባሰብን የሚቃወሙ የተለያዩ ክፍሎች አሉ። እንዲያውም በቅርቡ አንድ ሲምፖዚየም አካሄደው ነበር። በክፍለ ሀገር ነው እንጂ የአማራ የኦሮሞ፣ የትግሬ ያሉ መከፋፈሉ የሚቃወሙ ወገኖች አሉ። ለእነሱ ምን መልስ አላቸው? በጣም አጭር መልስ ነው ያለው ይሄ ህዝባችን ላይ ጥቃት እያደረገ ያለው አካል በክፍለ ሀገር አይደለም ጥቃት እያደረገ ያለው። ስትራቴጂውም የተቀረጸው ክፍለ ሀገርን መሰረት አድርጎ ለማጥፋት አይደለም። ስለዚህ አማራውን የሚያስተሳስርና ካለበት ከተጋረጠበት አደጋ ሊያድነው የሚችል አደረጃጀት ያስፈልገዋል። እሱም አማራነትና አማራነት ብቻ ነው። የዘገየ ነው የሚሏችሁም አሉ። ማለት ችግር ከዚህ ቀደም ነበረ ዛሬ አይደለም። እና የዘገየ ስብስብ ነው፣ የዘገየ አንድነት ነው እንዴት ታብራራላችሁ? ሁለታችሁም እድል ልስጥ። አቶ ተመስገን በዛ ይቀጥሉና የምንለካበት መለኪያችን ይወስነዋል፣ የዘገየ ነው ለመባል ማለት ነው። በእርግጥ የዘገየ ሊመስል ይችላል። እኔ አሁን ያለፉትን ሁለት ሶስት ዓመታት የነበረውን እንቅስቃሴ ነው ከሱ ተነስቼ ነው መለካው። ወደኋላ እንሄድ ከተባለ ሰማኒያ አምስት ሰማኒያ ስድስት አካባቢ ጀምሮ ፕሮፌሰር አስራት ወልደየስ የጀመሩት እንቅስቃሴ ነበረ። አገዛዙ የአማራ መደራጀት ምን አይነት ለውጥ ሊያመጣ እንደሚችል አሳምሮ ስለሚያቅ በእንጭጩ ሊያስቀረው ችሏል። አሁን ያለፉትን ሁለት ሶስት ዓመታት እንቅስቃሴው ከእንደገና ተነስቷል። የዘገየ አይደለም። ይህንን ደረጃ ማለፍ ነበረብን ወደዚህ የሚያመጣን አሁን እንግዲህ ድርጅቶች በዙ የሚባል ነገር አለ። የድርጅቶቹ መብዛት በተለይም አሁን የሲቪክ ድርጅቶች የኮሚኒቲ ድርጅቶች መብዛት አሁን እየተወያየንበት ላለው ርዕስ ጉባኤ እንዲካሄድና ድርጅቶቹ ተሰባ እንዲሰሩ ወደሚያደርግ ሂደት ያመጣው የድርጅቶቹ መብዛት ነው። በራሱ የሲቪክ ድርጅቶች እና የኮሚኒቲ ድርጅቶች እና አልዘገየም። ይህንን ሂደት ልንዘለው አንችልም። እንዳንድ እንቅስቃሴ ማለት ነው። አቶ አንዷለም እንደዛ ነው ተመልሶ ተመሳሳይ ነው። የተለያለሁ ትንሽ ላይ ትያለች። አማራው አማራ ነኝ፣ በአማራነቴ የሚደርስብኝን ጥቃት በአማራነቴ ተደራጅተ መቋቋም አለብኝ የሚለውን ለመቀበል ጊዜ ወስደ ምክንያቱም የኖረው በኢትዮጵያዊነት በመሆኑ አሁን በተለይ በወጣትነት በተሳተፉ ያሉት ያደጉበት በአማራነታቸው እንደ ወንጀል የደረሰባቸውን ጥቃት በደንብ መሰረትና ቅርጽ ሰጥተውት የአማራ ብሔርተኝነትን በከፍተኛ ደረጃ ስላራገቡት እና ስላሳደጉት አሁን ከመቼውም የበለጠ ግሎ በመጣበት ጊዜ ይሄ የአማራ ብሔርተኝነት አይሎ በመገኘቱ አሁን ንቅናቄው ከነበረው ዛሬ አማራ የሚለው ግጭት እያስቸገረ በነበረበት ሁኔታ ችግሩ የቆየ ነበር ማለት ነው። አዲስ አደለም፣ ለማለት ነው። ዘገየ ነው የሚሏችሁ ለዚህ ነው። ዛሬ አዲስ ነገር አደለም የመጣው በአማራው ላይ የሚሉ ነው። እሺ። እና ይሄ ድርጅቶቹ ሊፋፋሙና በአማራነት መልክ ይዘው ቅርጽ ሊያገኙ የቻሉት አማራን ጊዜ ወስዷል። ዘግይተናል የሚለውን እኔ በመቀበል ነው። አጠቃላይ ደግሞ ከአማራው ብቻ ከሚሆን በኢትዮጵያ የተለያዩ የፖለቲካ ድርጅቶች አሉ እናንተ ውስጥም የፖለቲካ ድርጅቶች አሉ። አሁን ምን አማራ አለ፣ የአማራ ዲሞክራሲያዊ ንቅናቄ የሚል አለ። ይል ግን ሌሎች የፖለቲካ ደግሞ ድርጅቶች አሉ። ከእነሱ ጋርስ ምን ህብረት አላችሁ? ነው የአማራውን ብቻ ነው የፈልጋችሁት? እኔ ልማሉ። እሺ መቀጠል ይችላሉ፣ አቶ አንዱ አለም። እሺ ይሄ ቀደም ሲል በአማራው ከሌላው የተለየ ከሁለቱ አሁን ካለፉት መንግስት አስተዳደሮች በፊት የነበረ የተለየ የአማራ ጥቃት ብዬ የምወስደው አልነበረም። መደብ ገዢና ተገዢ ነበር። አሁን ይሄ የተደረገው በተለይ ሆኖ አማራው ላይ ያተኮረ ነው። ይሄ እንግዲህ ለህሉና የሚደረገው ትግል ነው። በአገር ደረጃ ለሚደረገው ትግል ከሌሎቹ ጋር መተባበርና ያንን ማቀናጀት ግዴታችን ነው። በዚያም እንሰራለን። የተደረጉ ሙከራዎችም አሉ። የበለጠ ደግሞ እየጠነከሩ ይሄዳሉ። አቶ ተመስገን ወደ ማጠቃለያ ይሄዳለሁ። ምንድን ነው ይሄ ስብሰባ የቅዳሜና እሑዱ ስብሰባ ምን አጠቃላይ ውሳኔ ይዞ ተፈጸመ ወደሚለው እንግዲህ፣ ድርጅቶቹ ሁሉም የተስማሙበት የየድርጅቶቹ መሪዎች ያካተተ አንድ ስብስብ እንዲፈጠር ተወስኗል። ያ የመሪዎች ስብስብ ቅድሚያ ለሚሰጣቸው ነገሮች ቅድሚያ እየሰጠ ነገሮችን የአማራውን ትግል መስመር የማሳዝ ኃላፊነት ተሰጥቶታል። የቅርብ ጊዜ እቅድ ብሎ በኃላፊነት የተሰጠው ሳይውል ሳያድር መሰራት ያለበት ነገር የሚዲያ ጉዳይ አንዱ አንገብጋቢ ጉዳይ ነው ተብሎ የመሪዎቹ ስብስብ አፋጣኝ ምላሽ እንዲሰጠው ኃላፊነት ተሰጥቶት ነው። የሚዲያ ጉዳይ ማለት ምን እንዲሆን ነው? ሚዲያ የትግሉ ራሱን የቻለ ጠንካራ የሆነ ሚዲያ እንዲኖረው ያስፈልጋል እና ሁለታችሁንም አመሰግናለሁ በአድማጮቼ ስም አቶ ተመስገን ጥሩነ ሲቪክ ድርጅቶች ተወካይ የመላ አማራ ህዝብ ድርጅት ተወካይ አቶ አንዱ አለም ተፈራ እግዚአብሔር ስጥልኝ፣ ስለ ጊዜያቸው አመሰግናለሁ በጣም